ሰላም ለናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ በሀያ አምስት ጀምርና ከዛ በየዓመቱ እየጀመርን እንሄዳለን ብለን ነው እየጀመር ነው ወዲያውኑ የመጣው ከመቶ ተማሪ በላይ ነው። ከገጠራማ የኢትዮጵያ ክፍሎች በአንዱ ትምህርት ቤት አስገንብቶ በርካታ ሕፃናትን ለትምህርት ያበቃውን ቅዱስ አንተነህን የሰማ ነው። ሰፋ ያለው ቆይታችን በምሽቱ ይደመጣል። መጀመሪያ እንግዲህ የሴንሰር ኢንትረስት የጀመርኩት ታላቋ ልጄ ትንሽ እያለች አዝማ ነበራት። ሲቪር ነበር፣ እና ብዙ አታክ ይኖርባታል። ሆስፒታል አስገባት ነበር ያመላልሳት ነበር። አሁን ደግሞ የሰማናት የኦዲት በቀለን ነው የኦዲት የአየር ብክለትን የሚጠቁም መተግበሪያ ወይንም ሶፍትዌር ፈጥራለች። ስለ ግኝቷና ተያያዥ ጉዳዮች ቆየት ብለን እናስደምጣችኋለን። ተጨማሪ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለው። ኤልያስ አስማረ ቅንብሩን ያከናውናል። ስመኝ ቆየ ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። የቀድሞ የውጭ ጉዳይ ሚኒስትር የነበሩትን አቶ ስዩም መስፍንን ጨምሮ አራት ከፍተኛ የህወሀት አመራሮች መገደላቸውን የኢትዮጵያ ዜና አገልግሎት አስታውቋል። የዜና እንደ እንደዘገበው መንግስት በትግራይ የተደረገውን ውጊያና ሰራዊቱ ከቦታ ቦታ እንዳይንቀሳቀስ ያዘዙ በመጨረሻም በሰራዊቱ ላይ ውጊያ እንዲከፈት ትዕዛዝ የሰጡ ካላቸው የቀድሞ የውጭ ጉዳይ ሚኒስትር ስዩም መስፍን በተጨማሪ ህወሀት ከፍተኛ የፖለቲካ አመራር የነበሩት አቶ አባይ ጸሀዬና አቶ አስመላሽ ወልደ ስላሴ እንዲሁም ከመከላከያ ከርተው የነበሩ ኮሎኔል ኪሮስ ሀጎስ ከነጥበቃዎቻቸው ተገድለዋል ብሏል። በተጨማሪም የክልሉ ውሃ ስራዎች ድርጅት ፋይናንስ ኃላፊ የነበሩት አቶ መብርሃቶም ክንዴ ሀይሉና የልዩ ኃይል ክፍለ ጦር አዛዥ የነበሩት ኮማንደር ገብረ ኪዳን አስገዶም እንዲሁም ሶስት ከመከላከያ የከዱ ኮሎኔሎች በቁጥጥር ስር መዋላቸውንም የዜና አገልግሎቱ ጨምሮ ዘግቧል። የኮቪድ-19 ወረርሽኝን በመላ ኢትዮጵያ ለመከላከልና ለመቆጣጠር እየተደረገ ያለውን ጥረት ለማገዝ እንድናገለግሎ ማስኮን ያድርጉ የሚል ንቅናቄ ዛሬ በጤና ሚኒስቴር በሀገር አቀፍ ደረጃ ታውጇል። በፕሮግራሙ ላይ የተገኙት የጤና ሚኒስትር ዶክተር ሊያ ታደሰ ኮቪድ-19 አሁን ያለበት ሁኔታ አሳሳቢ እንደሆነ የተናገሩ ሲሆን በቫይረሱ መስፋፋት አዲስ አበባ በሀገሪቱ ዋናዋ ከተማ መሆኑንም ገልጸዋል። አዲስ አበባ ውስጥ የአፍና አፍንጫ መሸፈኛ ጭንብል የሚያደርገው ሰው እያሽቆለቆለ መሆኑንና ጭምብሉን የሚጠቀመው ነዋሪ ከ54 በመቶ በታች መውረዱንም ሚኒስትሯ በስጋት ጠቁመዋል። ኢትዮጵያ ውስጥ በአሁኑ ሰዓት 125000 ሰዎች በኮሮና ቫይረስ እንደተያዙ የተረጋገጠ ሲሆን ከ ሁለት ሺ በላይ ሰዎች ደግሞ በኮቪድ-19 የሚያስቆጠኝ ምክንያት ህይወታቸውን አጥተዋል። ከአጠቃላይ የቫይረሱ ስርጭት አዲስ አበባ 57 ከመቶውን የያዘች ሲሆን በቫይረሱ ምክንያት ህይወታቸው ካለፉት ሰባ በመቶ የሚሆኑት የአዲስ አበባ ነዋሪ መሆናቸው ተገልጿል። ዘገባው የፀሐይ ዳምጠው ነው። በዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ላይ ለሁለተኛ ጊዜ ክስ መስርቶ የስልጣን ዘመናቸው ከማብቃቱ በፊት ከስልጣን ለማንሳት የተወካዮች ምክር ቤቱ ዛሬ የጀመረው ሰጣ ገባ ቀጥሏል። እንደራሴዎቹ በክሱ የጭብጣን ቀጽ ላይ ዛሬ ድምጽ ይሰጣሉ ተብሎ የተጠበቀ ሲሆን ካለፈው ተመሳሳይ ጥረት በተለየ ሁኔታ የአሁኑን ጥረት የምክር ቤቱ ሪፐብሊካን አባላትም እየደገፉት ነው። ምንም እንኳን በተወካዮች ምክር ቤት ውስጥ አብላጫ መቀመጫ ያላቸው ዲሞክራት እንደራሴዎች ውሳኔውን በራሳቸው ድምጽ ብቻ የማሳለፍ አቅም ቢኖራቸውም የሪፐብሊካኖቹ እንደራሴዎች መቀላቀል ግን ለጉዳያቸው ጥንካሬ እንደሚሰጥ ታምኗል። ትላንት ምሽት ላይ የተናገሩትና የፕሬዚዳንቱን መከሰስ ደግፈው ድምጻቸውን እንደሚሰጡ ያስታወቁት ሪፐብሊካኑ የዋሽንግተን ግዛት እንደራሴ ጄም ሄሬራ ቦትለር ትራምፕ የገቡትን ቃለ መሀላ የሚጻረር ተግባር ፈጽመዋል ብለዋል። የዩናይትድ ስቴትስ ፕሬዚዳንት የስልጣን ሽግግር እንዳይኖር ሁከት አስነስተዋል ብለዋል። እንደራሴው የሪፐብሊካን እንደራሴዎች አመራር አባል የሆኑት ሊዝ ቼኒም በአንድ የዩናይትድ ስቴትስ ፕሬዚዳንት ከዚህ የበለጠ ክህደት ተፈጽሞ አያውቅም ብለው የፕሬዝዳንት ትራምፕን የመከሰስ እርምጃ እንደሚደግፉ አስታውቀዋል። በሌላ በኩል የፕሬዝዳንት ትራምፕ የቅርብ አጋር ሆነው የቆዩት የምክር ቤቱ ሪፐብሊካን መሪ ኬቨን ማካርቲ ፕሬዚዳንቱን በዚህ ጊዜ መክሰስ ሀገራችንን ወደ አንድነት እንዳናመጣ የሚያደርግ አሉታዊ ጫና ይኖረዋል ሲሉ አሳስበዋል። ፕሬዚዳንት ትራምፕ ትላንት ወደ ሜክሲኮ ድንበር ሄደው ያቆሙትን አጥር በጎበኙ ጊዜም ኮንግረሱ እየተነጋገረበት ያለው የመክሰስ እንቅስቃሴ በዚህ አሳሳቢ ጊዜ አደገኛ ይሆናል ብለዋል። አሁን የሰላምና የመረጋጋት የሕግና ስርዓት ጊዜ ነው ሲሉ ማክለዋል ምክር ቤቱ እንዲከሰሱ ውሳኔ ካሳለፈባቸው ትራምፕ በሀገሪቱ ታሪክ ሁለት ጊዜ የተከሰሱ ብቸኛ ፕሬዝዳንት ይሆናሉ። ይህ በእንዲህ እንዳለ በዩናይትድ ስቴትስ የተወካዮች ምክር ቤት ላይ ባለፈው ሳምንት ወረራና ሁከት ከፈጸሙት መካከል አንድ መቶ ሰባ የሚሆኑትን ለይተው ማወቃቸውን የሀገሪቱ አቃቢያነ ህግ አስታውቋል። የትራምፕ ደጋፊ የሆኑትና በሁከቱ ውስጥ የተሳተፉ ሰዎችን በመላ ሀገሪቱ የማደን ስራቸውን መቀጠላቸውን የጠቆሙት ህግ አስከባሪዎች የክስ ደሴዎችን የሚከፍቱባቸው ሰዎች ቁጥር በመቶዎች ሊቆጠር እንደሚችል አመልክተዋል። የዩናይትድ ስቴትስ ተወካዮች ምክር ቤት ሲደፈር ከ200 ዓመታት በላይ በሆነ ጊዜ ያለፈው እሮብ የመጀመሪያው ጊዜው ሲሆን፣ በሁኔታው የተቆጡ ከፍተኛ የጦር አዛዦች እንቅስቃሴውን በህገ መንግስቱ ላይ የተቃጣ ጥቃት ነው ብለውታል። ጆ ባይደን በአግባቡ የተመረጡ መሆናቸውን ጨምረው ፕሬዚዳንት ሆነው በመጪው ሳምንት ጥር 12 2013 ዓ ም ቃለ መሀላ እንደሚፈጽሙ አዛዦቹ ተናግረዋል። የእስራኤል ጦር ጀቶች ዛሬ ማለዳ ላይ በምስራቃዊ የሶሪያ ግዛት ላይ ድብደባ ፈጽመዋል። እስራኤል ጥቃቱን የፈጸመችው የኢራን መሳሪያዎችን ለማከማቸትና ለመትከል አገልግሎት ሲሰጡ በነበሩ ቦታዎች ላይ እንደሆነና ድብደባው የተካሄደው ዩናይትድ ስቴትስ ለእስራኤል ባቀበለችው መረጃ መሰረት መሆኑን አንድ የአሜሪካ ከፍተኛ የስለላ ባለስልጣንን የጠቀሰው የአሶሽየትድ ፕሬስ ዘገባ ጠቁሟል። የዛሬዎቹ ድብደባዎች የተፈጸሙት በዴር አላዛር በማያዲንና በቡካማላ ከተማዎች ይዞ ታዎች ላይ መሆኑን የሶሪያ መንግስታዊ የዜና ወኪል ወይም ሳና ዘግቧል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ጋቢና ቪኦኤ ከአሜሪካ ድምፅ የሚተላለፍ የአዲሱ ትውልድ ድምፅ ነው። አስተያየትና ሐሳቦቻችሁን በማኅበራዊ መገናኛ ገጾቻችን በኩል አድርሱ። በፌስቡክና ትዊተር ቪኦኤ አምሃሪክ መገኛችን። ወደ ቀዳሚው ዘገባ እናምራ። ሕፃናት ሊሟሉላቸው ከሚገቡ መሠረታዊ ፍላጎቶች አንዱ ትምህርት ነው። በኢትዮጵያ የትምህርት ተደራሽነትን ለማሳደግ በርካታ ስራዎች ቢሰሩም በሀገሪቱ ባለው የሕዝብ ብዛትና ተያይዘው በመጡት የማህበራዊና ኢኮኖሚያዊ ችግሮች ምክንያት አሁንም በርካታ ሕጻናት ከትምህርት ገበታ ውጭ ናቸው። ገና ያስራዎቹን ዕድሜ ሳይጨርስ ይህን ያስተዋለውና በሜሪላንድ ዩኒቨርሲቲ የኮምፒውተር ሳይንስና የሂሳብ የሶስተኛ ዓመት ተማሪ ሆነው ወጣት ትምህርት ቤቶች በሌሉባቸው የገጠሪቱ የኢትዮጵያ ክፍሎች ትምህርት ቤቶችን በመስራት ሕጻናት በነጻ ትምህርት እንዲያገኙ እየረዳ ይገኛል። ስመኝ ሸቆየ በሀያ ሁለት ዓመቱ በትምህርቱ ዙሪያ ትልቅ ሥራዎችን እየሠራ የሚገኘውን ወጣት ቅዱስ አንተንህንና በሥራው ተጠቃሚ ሆኑ ወላጆችን አነጋግራ የሚከተለውን አቀናብራለች። በሰሜን ሸዋ ደብረ ጽጌ ከተማ ነዋሪ የሆኑት የሁለት ልጆች አባት አቶ አሰፋ ቀናው የሚተዳደሩት በቀን ሥራ ነው። ከእጅ ወዳፍ በሆነችው ገቢያቸው ታዲያ ሰባት ዓመት የሞላውን የመጀመሪያ ልጃቸውን ወደ ትምህርት ቤት ለማስገባት ሞክረዋል። ነገር ግን በወር የሚከፈለውን አራት መቶ ብር ለመክፈል እጅ ስላጠረኝ ልጄ ትምህርቱን አቋረጠ ይላሉ። እኔ ቀን ስራ እየሰራ ነበር። ልጅ ልጅን የማስተምረው አቀቶ አቋርጦ ነበር እ አሁን የክብስ ትምህርት ቤት ሲከፈትልን ልጅ አስገባሁት። እኛ ልጄ እራሱ ለወደፊት እዛው ነው የማስገባው ነበር ፈልኛል። ለአመት አስተምረዋል። በልጃቸው ትምህርት ማቋረጥ ልባቸው ተሰብሮ የነበሩት አቶ አሰፋ ግን ባለፈው ዓመት በአቅራቢያቸው በተከፈተው ቅዱስ ትምህርት ቤት ተስፋቸው እንደገና ተመልሶላቸዋል። ልጃቸው በነፃ ትምህርት ከማግኘቱ በተጨማሪ በቀን አንድ ጊዜ በትምህርት ቤቱ ይመገባል። የሚያስፈልገው መጽሐፎችና የትምህርት መሳሪያዎችም ይሟሉለታል። አብዛኛው አብዛኛው ቀን ሰራተኛ ምናምን የሚሰራ ደረግ ስለሆነ አሁን የቅዱስ ትምህርት ቤት በመከፈቱ በጣም ይጠቀም። በዚህ ድሞቹ ይህን በጣም ጥሩ መጣጣሪ እድሜ ሰውና ከዚህ የበለጠ እንዲያደርግ በጣም ነው ከምንሞላ ቅዱስ ትምህርት ቤትን ከደብረ ጽጌ ከተማ አለፍ ብሎ ወደ ደብረ ሊባኖስ በሚወስደው መንገድ ላይ በአካባቢው ላሉና ትምህርት ማግኘት ላልቻሉ ህጻናት የነጻ ትምህርት አገልግሎት እንዲሰጥ የከፈተው የ22 ዓመቱ ወጣት ቅዱስ አንተነህ ነው። ገና ከህጻንነት እድሜው አንስቶ ከቤተሰቦቹ ጋር በመሆን በተለያዩ የገጠሪቱ ኢትዮጵያ ክፍሎች ደብተርና መጻፊያዎች የመሳሰሉ የትምህርት ቁሳቁሶችን ይሰጥ የነበረው ቅዱስ ዘላቂነት ያለው የህፃናትን ህይወት መቀየር የሚችል ውጤት ለማምጣት ትምህርት ቤቱን እንደከፈተ ይናገራል። ያገኙ የነበረው ሀያ አምስት ተማሪ በሀያ አምስት ጀምርና ከዛ በየአመቱ እየጀመርን እንሄዳለን ብለን ነው እየጀመር ነው ወደሆኑ የመጣው ከመቶ ተማሪ በላይ ነው ፈልጋለሁ ብሎ የመጣው ግንኛ፣ ያው አልቻልንም እሱን ዲማንድ ሚት ማድረግ። ስለዚህ በትንሽ ጀምረን አንደኛ ዓመት ሰላሳ ተማሪዎች ጀምረን በዚህ ከሪኩሌም በማዘጋጀት ላይ ኤክስፔሪየንስ ያለው ፕሮፌሽናል እንደት ቀጥረን እሱ መጽሐፉን አዘጋጅቶልን ክላሱን የጀመርነው ማለት ነው። እነዚህ መጀመሪያ ያለፈው አመት የገቡት ወደ አንደኛ ክፍል አልፈው አሁን ደግሞ ኬጂ ትሪ እንደገና ሌላ ባች አድሚት አድርገናል። አሁን በአጠቃላይ ስልሳ ስምንት ተማሪዎች አሉ ማለት ነው። ቅዱስ በትምህርት ዙሪያ ስራዎችን ሲሰራ የደብረ ጽጌው ትምህርት ቤት የመጀመሪያው አይደለም። ሰዎችን መርዳትና በትምህርት ማገዝ ከልጅነቴ ያስደሰተኝ ነበር የሚለው ቅዱስ አሁን በሚኖርበት አሜሪካን ሀገር ሜሪላንድ ክፍለ ግዛት ውስጥ በከፈተው ሜሪላንድ የአስጠኝ አገልግሎት በአሜሪካን ሀገር በየትኛውም ክፍለ ግዛት ለሚገኙ ከሕጻናት መዋያ እስከ ኮሌጅ ድረስ ላሉ ተማሪዎች የማስጠናት አገልግሎት ይሰጣል። ቱቶሪያል የምንሰጣቸው ተማሪዎች የተለያዩ ናቸው። አሁን ለምሳሌ ዲስብሊቲ ያላቸው ተማሪዎች አሉ። አክቹዋሊ እኔ ፐርስናሊ ከእነሱ ጋር ነው እንደውም የበለጠ የምሰራው፣ ምክንያቱም እነሱ ኤክስትራ ቴንሽን እና ኤክስትራ ኬር ይፈልጋሉ እና ኤክስትራ ፔሽንስ ይፈልጋሉ። ስለዚህ ከእነሱ ጋር ነው እኔ ፐርስናሊ የሚሰራው። አድቫንስ ማድረግ የሚፈልጉ ተማሪዎች አሉን። እንደገና ደግሞ ክፍሉን ለማለፍ ብለውኛ ጋር የሚመጡ ተማሪዎች አሉ። እንደገና ደግሞ ለሰርቲፊኬሽን የሚያጠኑም ተማሪዎች አሉን። ለምሳሌ አሁን ኔትወርክ ፕላስ ወይም ካምፕቲ ሰርቲፊኬሽን እናስጠናለን። እንደገና ደግሞ ኤስኤቲም እናስጠናለን። ወደ ሰላሳ የሚጠጉ ሰዎችን በትርፍ ሰዓት ቀጥሮ በአስጠኝነት የሚያሰራው የሜሪላንድ አስጠኝ አገልግሎት በተለይ በአሁኑ ሰዓት በኮሮና ምክንያት የትምህርት ተቋማት የመማር ማስተማር ሂደቱን ወደ በይነ መረብ በመቀየራቸው ምክንያት የትምህርት አቀባበል ዙሪያ ለተቸገሩ ተማሪዎችም ጠንካራ ድጋፍ ያደርጋል። እዚህም ከቱቶሮቻችን ጋር አንድ ላይ ሲገናኙ በጣም ሀይ የሆነ ኢንጌጅመንት ስለሚኖር እዛ ትምህርት ቤት ያለውን ለርኒንግ ኢንቫይሮመንት ሪክሪኤት ያደርጋል ማለት ነው ኢን ሰም ዌይዝ። ከዛ በተጨማሪ ደግሞ ቱቶሮቻችን ብዙ አሳይን የሚያደርጉ ፓኬቶች አሏቸው ለልጆቹ። ስለዚህ ከልጆቹ ጋር በጣም እየተከታተሉ ስለሆነ የሚሰሩት ልጆቹን ወደ ሌላ ሌላ ነገር ዲስትራክት እንዲሆኑ አይፈቅዱላቸውም። ከፓረንቶቻቸው ጋር አንድ ላይ እየሰሩ ኮሚኒኬሽን ከእኛም ጋር ከኳሊቲ አሹረንስ እዚህ ከምንሰራው ጋር እየተነጋገሩ ተማሪዎቹም ሙሉ በሙሉ ትምህርታቸው ላይ ፎከስ አድርገው ትምህርታቸውን አሪፍ ውጤት እንዲያመጡ ትራክ እያደረግን ፕሮግሬሳቸውን እንሰራለን ማለት ነው። በዚህ የማስጠናት አገልግሎት ተጠቃሚ ከሆኑት መካከል በካሊፎርኒያ ክፍለ ግዛት ሳኖዜ ከተማ ነዋሪ የሆኑት አቶ ሽፈራው ተካ አንዱ ናቸው። አቶ ሽፈራው የዘጠነኛ ክፍል ተማሪ ልጃቸው በበይነ መረብ አማካኝነት በሚሰጠው የስነ ጽሁፍ ትምህርት እገዛ እንደሚያስፈልገው በመረዳታቸው የሜሪላንድ አስጠኚ አገልግሎትን እንዳናገሩ ይናገራሉ። ሊትሬቸር ራይቲንግ ላይ ትንሽ እገዛ እንደሚያስፈልገው ተገነዘብኩና፣ ከክላስ አክቲቪቲው ደወልኩለት። ቅዱስም ተገናኘኝ። ፈቃደኛ እንደሆነ አፕሊኬሽን ፎር እንደሚልክልኝ ተነጋገርን። በዛ ቀጥል ማለት ነው። ለምን ያክል ጊዜ አሁን ቱቶሪያሉን ሲወስድ ቆይቷል? ልጆች ደስተኛ ነው። ያመጣው ለውጥ አለ? አራት ወር ማመስተር ይሆናል። ከጀምር በደንብ ይወያያሉ። ፍሪሊ ጠይቀዋል መምህሩን በደንብ መግባባቱን አየሆኝና በዛው ውጤቱም ጥሩ እየሆነ መጣለት። አሳይመንቶችንም እያሻሻለ መጣ ማለት ነው። ልጅም ደስተኛ ነው። እኔም ሳየው ጥሩ ነው ብዬ አስባለሁ። በአሜሪካን ሀገር የማስጠናት አገልግሎት የሚሰጡ ድርጅቶች በሰዓት እስከ ሁለት መቶ የአሜሪካን ዶላር ያስከፍላሉ። በዚህም ምክንያት ብዙ ወላጆች መክፈል ባለመቻላቸው ለልጆቻቸው የሚያስፈልገውን ድጋፍ ማግኘት ሲያቅታቸው ማስተዋሉን ቅዱስ ይናገራል። ታዲያ እሱ በሚሰጠው አገልግሎት በሰዓት ከ35 ዶላር ጀምሮ እንደ የትምህርት ደረጃው ዝቅተኛ የአገልግሎት ክፍያ ይጠይቃል። መማስቀመጥ በጣም ወዳለሁ። አክቹዋሊ ፓሽኔ ነው። ባይከፍለኝ ከፍለኝ የምሰራው ስራ ነው። ቱተር ነበርኩኝ መጀመሪያ አንድ ካምፓኒ ውስጥ እንደ ቱተር ስራ ነበርኝ። ስራ ነበር ና ቱተሪንግ ካምፓኒዎች ቻርጅ የሚያደርገው አማውንት ና እኔ የምከፈለው አማውንት በጣም ትልቅ ዲፍረንስ ነበረው እና ፓረንቶቹ መክፈል ባለመቻላቸው ያቋርጡ ነበረ ቱተሪንግ ሰርቪስ ከዚህ በተጨማሪ ደግሞ የኤዱኬሽን ቫሉን በደንብ ከልጅነት ጀምሮ በኤዱኬሽን ብዙ ብዙ አምን አለውኝ ና እዚህ ለኮሚኒቲው ማገልገል ስለፈለግኩ ነው። እንደኔ ያሉ ቱተሮችንም እንትን እየሰበሰብኩኝ እየሰራን ነው ማለት ነው። ቅዱስ በትምህርቱ ያለው ከፍተኛ ውጤት ባመጣለት ነጻ የትምህርት እድል በሜሪላንድ ዩኒቨርስቲ የሶስተኛ ዓመት የኮምፒውተር ሳይንስ እና የሂሳብ ተማሪ ነው። ትምህርቱን ሲያጠናቅቅም የሰው ሰራሽ ልህቀትን ተጠቅሞ ትምህርትን ማስፋፋት የሚቻልበት መንገድ ላይ መስራት እንደሚፈልግ ነግሮናል። በትምህርት ዙሪያ የጀመርኳቸውን በጎ ስራዎችን ማሳደግ እፈልጋለሁ፣ የሚለው ቅዱስ በእሱ ዕድሜ ያሉ ወጣቶች በሚችሏቸው ማንኛውም ስራዎች ጠንክረው ቢሰሩ እድሜ ሳያግዳቸው ውጤታማ እንደሚሆኑ ይመክራል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። መኝሽን ለቀደሞ ዘገባ አመሰግናለሁ። የወዴት በቀለ ስታንቶን ነዋሪነቷን በእንግሊዝ ሀገር ያደረገች የቴክኖሎጂ የፈጠራ ባለሙያ ስትሆን ኦፕን ሴንሰርስ የተሰኘ የቴክኖሎጂ ተቋም መስራችና ዋና ስራ አስፈጻሚ ናት። ኦፕን ሴንሰርስ በአሜሪካና አውሮፓ ላሉ ትልልቅ ተቋማት የአየር ብክለት መጠን መጠቆሚያ መሳሪያዎች ላይ ሶፍትዌር የሚገጥም ተቋም ሲሆን የወዲት ለዚህ ፈጠራዋ መነሻ የሆናት የመጀመሪያ ልጅዋ የነበረባት የአስም ችግር እንደሆነም ተናግራለች። ኤደን ገረመው የኦዲትን አነጋግራ ተከታዩን አሰናርታለች። የኦዲት በቀለ ስታንቶን የተወለደችው ኢትዮጵያ ሲሆን ከጊዜ በኋላ ወደ አሜሪካ እንደመጣች ትናገራለች። ገና ከልጅነቷ ጀምሮ ለቴክኖሎጂ የነበራትን ፍቅር ያስተዋለ መምህር ታዲያ እራሷን እንድታጎለብትበት በትምህርት ቤት ውስጥ የሚቀመጥ ኮምፒውተር እንደገዛላት ታስታውሳለች። ልጅ ሁኜ ያው አሜሪካ ሀይ ስኩል ከዛ በፊት አዲስ አበባ ነበርኩኝ። ኢኒያር ኮሚኒቲ የሄድ ነበረ። ከዛ ወደ ሚሽገን ሀይ ስኩል ገባሁ እና ሀይ ስኩል ቤተሰቦቼ ወደ ሜዲሲን ነበር የሚገፉኝ። እኔ ደግሞ ወደ አስራ አራት አመቴ ላይ የሀይ ስኩል አስተማሪ ኮምፒውተር ኢንተርሰነ ካካ ምናምን አየኝና ና በራሱ በኪሱ ገንዘብ ገዛልኝ እዛው ትምህርት ቤት ማለት ነው። እና ፍሪ ፔሪዮድ ሰጡኝ። ስለዚህ ከአስራ አራት ዓመት የጀመረ የፕሮግራሚንግ ፕሮግራሚንግ እየሞካከርኩ ነበረ። ጌም ሰራ ነበር ምናምን ና በቃ ነው ፍቅር ያዘኝ ከኮምፒውተር ጋር። ከዛ በኋላ እንደምንም ብዬ እንግዲህ ናይንቲ ስለነበረ ብዙም የኮምፒውተር ሳይንስ ዩኒቨርሲቲ ፕሮግራሞች አልነበሩም። ግን ዩኒቨርሲቲ ተማርኩኝ። ኮምፒውተር ሃርድዌር የመጀመሪያ ዲግሪ ወሰድኩኝ። ከዛ በኋላ ደግሞ የኮምፒውተር ሳይንስ ገባሁ። ዮዲት ካደገች በኋላ ወደ እንግሊዝ ሀገር በማቅናት በተለያዩ ተቋማቶች ውስጥ እያገለገለች ሲሆን አግብታም የሁለት ልጆች እናት ለመሆን በቅታለች። ነገር ግን እናትነት ቀላል አልነበረም። በተለይም የመጀመሪያ ልጇ የአስም ታማሚ መሆኗ በየጊዜው ሐኪም ቤት እንድትመላለስና እንድትጨነቅ ያደርጋት ነበር። የልጇ አስም ሳይብስና ሳይጥላት በፊት ለመከላከል በማለትም የአየር ብክለት መቆጣጠሪያ መጠቆሚያዎችን እየገዛች በቤቷ እና በግቢዋ ዙሪያ ታስቀምጥ እንደነበረ የምትናገረው ዮዲት ይሄ የግል ተሞክሯ ታዲያ ኦፕን ሴንሰር ስትል የሰየመችውን ተቋም እንድትመሰርትም ምክንያት ሆኗታል። መጀመሪያ እንግዲህ የሴንሰር ኢንትረስት የጀመርኩት ታላቋ ልጄ ትንሽ እያለች አዝማ ነበራት። ሲቪር ነበር እና ብዙ አታክ ይኖርባታል። ሆስፒታል ያስገባት ነበር ያመላልሳት ነበር። እና የጠረጠርኩት ይሄ ፖሊሽን፣ የአውትሳይድ ፖሊሽን ሜቢ አዝማን ችግር እያደረገ ነው ወይ ጥያቄ ነበርኝ በልቤ እና እና አዝማ ሊንኩ ከፖሊሽን ጋር የታወቀ ነው። አሁን የዛን ጊዜ ይህን ያህል ሪሰርች አልነበርም። ሴንሰሮች ማድረግ ጀመርኩኝ ከቤቴ ጀርባ እና ያንን ዴታውን ያው ስራዬ ስለሆነ ዴታውን እያየው የድመ ፀጉር እንደዚህ አይነት ነገሮች አፌክት ያደረጓት ነበር። እሱን አረኩኝና ከዛ ዴታውን ኢንተርኔት ላይ ፐብሊሽ ማድረግ ጀመሩ። ሌላ ሰዎች ኢንትረስት ካላቸው ብዬ ነበራቸው። የራሳቸውንም ደግሞ ፐብሊሽ ማድረግ ጀመሩ። ከዛ ያው አቀራበርን ለነሱ ደግሞ እንዲቀላቸው ለሌላ ሰዎች እንዲቀላቸው ከዛ የመጀመሪያ ሰዎች ያው ቢልዲንግ ማኔጅመንት ሪል ስቴት ብዙ ሪል ስቴት ያላቸው ሰዎች እንደው ለእኛም እስቲ እርጅን ግን የኢንተርኔት ላይ ፐብሊሽ የማይደረግ ሳይሆን የራሳችን ፕራይቬት እና ፕራይቬት ዴታችን ስለሆነ እዚ አናሌቲክ ስር የለኝ በዚህ ግን ሴንሰሮቹ ያው አንድ አይነት ናቸው ሌሎችም ሴንሰሮች እንፈልጋለን ምናምን ማለት ስጀምሩ እሺ ያልኩና ከዛ እነሱ ያው ቢዝነስ ሆነ ማለት ነው። ይህን ያህል በፕላን አልነበርም። ቀስ እያለ ተጀመረ። ከዛ ተስፋፋ አሁን ክላይንቶቻችን ሞስሊ ዩሮፕ እና ኖርስ አሜሪካ ናቸው ነው ኦፕን ሴንሰርስ ላለፉት አራት ዓመታት በትላልቅ ተቋማት ውስጥ የሚገጠሙ የአየር ብክለት መጠቆሚያዎች ውስጥ የሚገጠሙ ሶፍትዌሮችን በመቅጠምና መረጃዎችን በማሰባሰብ የሚሰራ ተቋም ሲሆን በቅርቡ የአራት ሚሊዮን ዶላር መዋለ ነዋይ ድጋፍ ማግኘቱና ተቋሙ እያደገ መምጣቱንም የምትገልጸው የወዲት፣ በተለይም ኮቪድ አስራ ዘጠኝን ለመቆጣጠር ቴክኖሎጂ በሰፊው እንደሚያገለግል ታስረዳለች። ከኮቪድ ናይንቲን ደግሞ የመጣው ብዙ ነገሮች አሉ ሰዎች በጣም እየታመሙና እየሞቱ ነው ውስጥ ያሉ ሰዎች ወይም ቤት ውስጥ ያሉ ደግሞ የደረቀ አየር ኮቪድን ሞር እንዲሰራጭ ያደርገዋል ትንሽ ዩሚዲቲ ሀየር የሆነ አየር ኮቪድ በሰባ ፐርሰንት ሌስ እንዲሰራጭ ይለዋል ስለዚህ በጣም ትልቅ ዲፍረንስ አለው ስለዚህ ማናየው ነገሮች በጣም የቫይረስ ትራንዝሚሽን አፌክት ስላሉ አደገኛ ላይ ይወጣል በዛ ላይ ደግሞ ቫይረሱም ደግሞ ጠንካራ ይሆናል አየሩ ሲደርቅ ማለት ነው እዚህ ነገሮች በጣም ኢንትረስቲንግ ናቸው ሪሰርቾቹ እየወጡ ነው ፕሮዳክት ላይ አስፋፋ ነው ምክንያቱም አሁን ሰዎች ኦፊስ ሲገቡ ብዙ ሰው መግባት አይችልም ለምሳሌ መቶ ሰዎች ካሉሽ ኦፊስ ውስጥ ሃያ አምስት ሰዎች መግባት ይችላሉ። ስለዚህ ያንን የሚቆጣጠር ፕሮዳክቶች እና ያንን ከሀያ አምስቱ በላይ እንዳይሄድ ፕሮደክቶች አቀርብን። አሁን አዶፕት እያደረጉት ነው። ደግሞ ያው ኤንቫይሮንሜንታል እንዳልኩት በፊት ኤንቫይሮንሜንታል ፋክተሮች በጣም እንትን ስለሚሉ ያው ሴንሰሮች አሉ እነሱንም እያስገባን ዮዲት፣ የቴክኖሎጂ ዘርፍ ላይ እጅግም ብዙ ሴቶች እንደማይታዩ አንስታ፣ ነገር ግን ዘርፉ እንደሚታሰበው ከባድ ባለመሆኑ ወጣቶችም እንዲሞክሩ ታበረታታለች። በተጨማሪም ግንባታዎች በሚካሄዱባቸው ቦታዎች ላይ የአየር ብክለትን ለመቀነስ እጽዋትን በመትከል አስተዋጽኦ ማበርከት እንደሚቻልም አስታውሳለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ ዜና ቪኦኤ፣ ከአሜሪካ ድምፅ የሚተላለፍ የአዲሱ ትውልድ ድምፅ ነው። አብራችሁን ስለሆናችሁም እናመሰግናለን። የኮቪድ-19 ወረርሽኝ በመላ ኢትዮጵያ ለመከላከልና ለመቆጣጠር ያግዛል የተባለ እንዳናገሎ ማስኮውን ያድርጉ የተሰኘ ንቅናቄ በጤና ሚኒስቴር በኩል በሀገር አቀፍ ደረጃ ዛሬ ታውጇል። ፀሐይ ዳምጠው ኢትዮጵያ ውስጥ ከ125 ሺህ በላይ ሰው ለኮሮና ቫይረስ ተጋልጧል ከ2ሺህ በላይ ሰው በኮቪድ-19 ምክንያት ሞቷል። ከአጠቃላዩ የቫይረሱ ስርጭት አዲስ አበባ 57 ከመቶውን የያዘች ሲሆን ከሞቱት ደግሞ 70 ከመቶ የሚሆኑት የአዲስ አበባ ነዋሪዎች እንደነበሩ ተገልጿል። የጤና ሚኒስትር ዶክተር ሊያ ታደሰም በሽታው አሁንም ብዙዎችን እያያዘ እንግዲህ እንደ ሀገር አሁን እስከ ከመቶ ሀምሳ በላይ ሰዎች እንደተያዙ ይታወቃል። ወደ ሁለት ሺህ የሚሆን ሰው እኛ በለየ ነው በዚህ በሽታ ምክንያት ህይወታቸው አልፏል። ይሄ እንግዲህ ቀላል ቁጥር እንዳልሆነ ለሁላችንም ግልጽ ነው። ነገር ግን ይህ ባለበት ሁኔታ ግን እንደ ሀገር ደግሞ የበሽታውን ክብደትና ያለውን የመከላከል ስራ ወደኋላ የማለት ሁኔታዎች ግን በስፋት በአዲስ አበባም ሆነ በሁሉም የሀገራችን ክፍሎች እየተስተዋሉ ይገኛል። አንድን ህይወት መከላከል በምንችለው ምክንያት ማለፍ የለበትም። በየቀኑ እስከ አምስት መቶ ሰው በኮሮና ቫይረስ እየተያዘ የጽኑ ህመማን ቁጥር በከፍተኛ ቁጥር እየጨመረ መሆኑን ሚኒስትሯ አክለው ተናግረዋል። እንደምታስተውሉት በተለይ በጽኑ የሚታመሙ ሰዎች ቁጥር አሁንም ከፍ እያለ ነው። የበሽታው ቁጥርም እየቀነሰ የሚሄድበት ሁኔታ እየታየ አይደለም። በየጊዜው ከምናደርጋቸው ምርመራዎች ቢያንስ እስከ አስር በመቶ የሚሆኑት ፖዘቲቭ እየሆኑ ነው። ይህ እንግዲህ በዓለም ጤና ድርጅት የሪስክ ስኬል ሲታይ ከፍተኛ ሪስክ የሚባል ተርታ ውስጥ የሚያሰልፈን ነው። ስለዚህ ይሄ በሽታ እንግዲህ እንደሀገርም ሆነ እንደ ዓለም እስከምንሻገረው ድረስ አስቸጋሪና ሰልቺም ቢሆኑ የመከላከል ዘዴዎቹን እየተገበርን ግን በጋራ መጓዝ ግን የግድ የሚለን ይሆናል። አዲስ አበባ ውስጥ የአፍና የአፍንጫ መሸፈኛ ማስክ የሚያደርጉ ቁጥር እያሽቆለቆለ መሆኑንና አሁን የሚያደርገው ከነዋሪው 54 ከመቶ በታች መውረዱንም ሚኒስትሯ ከስጋት ጋር ጠቅሞ እንድናገለግለው ማስኮን ያድርጉ ንቅናቄ የታለመለትን ዓላማ እንዲያሳካ የሁሉም ተሳትፎ እጅግ አስፈላጊ መሆኑን አሳስበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። አብራችሁን ስላመሻችሁ እናመሰግናለን። በመስተንግዶ ሀብታሙ ዝዩም፣ በቅንብሩ ደግሞ ኤልያስ አስማረ፣ እስካሁን ድረስ አብረናችሁ አምሽተናል። መልካም ምሽት ይሁንላችሁ። የነገ ሰው ይበለን። Oh, <laughs>